ኢትዮ የምርምር ማዕከል የተሰኘ ተቋም እንደሚለው እንደ ኤሮፓያን አቆጣጠር ከ2020 ዓ.ም ወዲህ የእስያ አሜሪካውያን ማህበረሰብ በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምጽ ሰጪዎችን የያዘ ማህበረሰብ መሆን ችሏል። በ2022 ዓ ም የካሊፎርኒያ ግዛት በአሜሪካ ከፍተኛ ቁጥር ያላቸውን የእስያ ማህበረሰብ አባላት ሲይዝ ኒውዮርክ እና ቴክሳስ ደግሞ ይከተላሉ። የአሜሪካ ድምጿ ኤልዛቤት ሊ ከሂውስትን ቴክሳስ የላከችው ዘገባ የእስያ አሜሪካውያን ድምጽ ሰጪዎች ሊኖራቸው የሚችለውን አቅምና ተያያዥ ተግዳሮቶችን የቃኘ ነው። እንግድ ወልዴ እንደሚከተለው አሰናቶታል። ሂውስትን ቴክሳስ የእስያውያኑ የምግብ አይነቶች መዓዛ ያወዳት ከተማ ነች። በከተማው የሚታየው የምግብ አይነት እስያውያኑ ታላቁ የሂውስተን አካባቢ በተባለው አዲሱ ሀገራቸው ተዋህደው መኖራቸውን የሚያመለክት ነው። ፎርት ቤንድ የተሰኘው አውራጃ ከእነዚህ አካባቢዎች አንዱ ሲሆን ከህዝቡ 21 በመቶ የሚሆኑት እስያውያን ናቸው። ትውልደ ቻይና አሜሪካዊቷ ጄጄ ክሊመንስ የዚህ ስፍራ ነዋሪ ናቸው። እንደማስበው ሁለቱም ፓርቲዎች የእስያ ማህበረሰቡን መዘንጋት አይችሉም። እስያ አሜሪካውያን በአሜሪካ ቁጥራቸው እጅግ በፍጥነት እያደገ የመጣ ድምፅ ሰጪዎችን የያዘ ማህበረሰብ መሆኑን የድምፅ ቁጥር አሃዞች ያመለክታሉ። ባለፉት በተካሄዱት ሁለት ፕሬዝደንታዊ ምርጫዎች ከዚህ ማህበረሰብ የመጡ ድምፅ ሰጪዎች ቁጥርም ጨምሮ ታይተዋል። የዲሞክራቲክ ፓርቲ እጩዋ ካማላ ሃሪስ ይህንን በማስተዋል እስያውያኑ ላይ ያተኮሩ ሁለት የምርጫ ማስታወቂያዎችን ለቀዋል። አብዛኞቹ እስያ አሜሪካውያን ከሪፐብሊካን በበለጠ ዲሞክራት እንደሆኑ ይገልጻሉ። ለዚህ አንዱ ምክንያት ደግሞ ከግማሽ በላይ የሚሆኑት እስያ አሜሪካውያን ተሰደው የመጡ መሆናቸው ነው። ቤኪ ኪም ለመጀመሪያ ጊዜ ድምፅ ለመስጠት ተዘጋጅተዋል። የትራምፕ ፖሊሲዎች እዳጣን ወይም አነስተኛ ቁጥር ያላቸው ማህበረሰቦች የሚጎዱ ይመስለኛል። ሪቻርድ መሪ በሂውስተን ዩኒቨርሲቲ ተመራማሪ ናቸው። ስለ ትራምፕ የስደተኞች ፖሊሲ የሚሉት አለ። አብዛኞቹ ፖሊሲዎች ከሜክሲኮና ደቡብ አሜሪካ በሚመጡ ሕገ ወጥ ፍልሰተኞች ላይ ያነጣጠሩ ብቻ ሳይሆን ህጋዊ ፍልሰትን የሚያገዱ ናቸው። በዚህ ዓመት የተሠራ አንድ ጥናት እንዳመለከተው 22 ከመቶ የሚሆኑት እስያ አሜሪካውያን ሪፐብሊካን መሆናቸውን አመልክተዋል። ዳንኤል ዎንግ ትውልድ ቻይና አሜሪካዊ ናቸው። እስያውያን የሚሹት አነስ ያለ መንግስት ነው፤ ተረፍረፍ ያለ ነጻነትና አነስተኛ ቀረጥ። 31 በመቶ የሚሆኑ እስያ አሜሪካውያን ደግሞ ከየትኛውም ፓርቲ ያልወገኑ መሆናቸውን ጥናቱ አመልክተዋል። 42 በመቶ የሚሆኑት እስያ አሜሪካውያን የትኛውም ፓርቲ በምርጫ ጉዳይ ቀርቧቸው እንደማያውቅ አስታውቀዋል። በአካባቢው ምክር ቤት ተመርጠው ያገለገሉት ዳንኤል ዎንግ ለዚህ በከፊል ተጠያቂ የሚያደርጉት እነርሱኑ እስያ አሜሪካውያንን ነው። የተደራጀን አይደለንም። የአሜሪካን ፖለቲካ ስሪትን አልተረዳንም። ለዛም ነው በጋራ ግባችን ላይ ኃይላችንን ማሰባሰብ ያልቻል ነው። የጋራ የምንለው ግብም አልፈጠርንም። አስራ አምስት ሚሊዮን ይሆናሉ ተብለው የሚገመቱት እስያ አሜሪካውያኑ ከተለያዩ አገራት የመጡ በመሆናቸው አንድ ለማድረግ አስቸጋሪ ነው ተብሏል። ለምርጫ ገንዘብ እንዲያዋጡ ማድረግም እንዲሁ። ዳንኤል ዎንግ በአካባቢ ምክር ቤት ለመመረጥ በተንቀሳቀሱበት ወቅት የገጠማቸውም ችግር ይኸው ነው። እስያውያን ለፖለቲካ ዓላማ ገንዘብ መስጠት አልለመዱም፣ እንዴት እንደሚሰራም አያውቁም። ቀደም ብለን ያነሳ ናቸው ጄጄ ክሊመንስም ለአካባቢው አስተዳደር ተወዳድረው ነበር። የእስያ ማህበረሰብ እንደ ክርስቲያን ማህበረሰብ አይደለም። ክርስቲያኖቹ የመስጠት ልማድ አላቸው። እናም ማስተማር ያስፈልጋል። ልትቀርባቸው ያስፈልጋል። ባለፈው ፕሬዚደንታዊ ምርጫ ስልሳ በመቶ የሚጠጉ እስያ አሜሪካውያን ድምፅ ሰጥተዋል። የፖለቲካ ተንታኞች እንደሚሉት አዲስ ዜግነት የሚያገኙ እስያ አሜሪካውያንን ቀረብ ብሎ ማነጋገርና የፖለቲካ ሂደቱን በተመለከተ ትምህርት መስጠት ተሳትፎ እንዲያደርጉ ሊያነሳሳቸው ይችላል። ኤሊዛቤት ሊ ከሂውስተን ላከችው ዘገባ። እንግዶ ልደነኝ ዋሽንግተን ዲሲ